የባለ ብዙ ቀለም ሀሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ የዛሬ አርብ ግንቦት 8 2011 ዓ ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ

ጀመርን። ለምሽቱ ከያዝናቸው ፕሮግራሞቻችን ጥቂቶቹን እናስተዋውቃችሁ። በኬንያ የሚገኘው ዳዳቤ ስደተኛ ጣቢያ ዕጣ ፋንታ ምንድን ነው? ሰሞኑ ደግሞ እንደዛው በስድስት ወር ውስጥ እስ ኦገስት ባለው ጊዜ ውስጥ ሪፍጂ እንዲነሳ የሚል መግለጫ ወጥቶ የኬንያ መንግስት፣ በዛ ውስጥ እንግዲህ ሁላችንም በአሁኑ ሰዓት በችብር ላይ ነው ያለ ነው ማለትም ሲል በቃ ተደነጋግረን ምናምን ተቀምጠን ያለ ነው

በመጠለያው ከሚገኙት አንዱ ናቸው። የተባበሩት መንግስታት ድርጅት ከኬንያ መንግስት ጋር እየሰራ መሆኑን አስታውቋል። አፋኙን አዋጅ ሰርዛ በተሻለ አዋጅ የተካችው ኢትዮጵያ ለአህጉሪቱ ብሩህ ገጽታ ፈንጥቃለች ብሏል ፍሪደም ሃውስ ዘገባ ይዘናል። አዲሱ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ተቃውሞ ገጥሞታል።

እንመለስበታለን። በግጭት ምክንያት ከኦሮሚያና ቤንሻንጉል ክልሎች አዋሳኝ ወረዳዎች የተፈናቀሉ ዜጎች ወደ ቀያቸው እየተመለሱም ነው ተብሏል። አብራችሁን ከቆያችሁ ሁሉንም ከዝግጅቶቻችን ታገኙታላችሁ። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረነን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።

አፍጋኒስታን በምትገኘው ሄልማንድ ክፍለ ሀገር ላይ የተካሄደ የውጭ የአየር ድብደባ በስህተት ቢያንስ 17 የመንግሥት ወታደሮችን ገድሎ 14 አቁስሏል። አንድ ስሙ እንዲጠቀስ ያልፈለገ የጸጥታ ባለሥልጣን በተናገረው መሠረት የአየር ድብደባው የተካሄደው ከክፍለ ሀገሩ መዲና ላሽካርጋህ ወጣ ብለው በሚገኝ የፖሊስ ኃይሎች ከታሊባን አማጽያን ጋር ይዋጉ በነበረበት ቦታ ላይ ነው።

አቶ ላህ አፍጋን የተባሉ ሄልማንድ ላይ ያለው የክፍለ ሀገሩ ምክር ቤት ኃላፊ የአውራ ጎዳና የፖሊስ ግብረ ኃይል አዛዥ በስህተት ከተገደሉት መካከል አንዱ መሆናቸውን ለአሜሪካ ድምፅ ተናግረዋል። ዩናይትድ ስቴትስ 200 ቢሊዮን ዶላር በሚገመት የቻይና ሸቀጥ ላይ ከ10 እስከ 25 በመቶ ቀረጥ ጨምራለች።

ቻይና ግን የቀረጥ መጠኑ ከፍ ብታደርግም የጥርስን በጥርስ አይነት የበቀል ምላሽ ውስጥ አልገባችም። ቻይና በሌላ መንገድ ጉልበቷን እያሳየች መሆኗ ተገልጸዋል። ቻይና ባልተጠበቀ መልኩ ከአሜሪካ የምታስገባውን የአሳማ ስጋን በ65 ቢሊዮን ዶላር ቀንሳለች። ቻይና የአሜሪካን የአሳማ ስጋ በብዛት በማስገባት በኩል ሁለተኛው ሀገር ስለነበረች የዩናይትድ ስቴትስ የአሳማ ስጋ አምራች ገበሬዎች ክፉኛ ተጎድተዋል።

የኢራን የአጭር ርቀት መች ሚሳይሎች በፋርስ ባሕረ ሰላጤ ላይ ባሉ የጦር መርከቦች ላይ በቀላሉ ሊደርሱ ይችላሉ ሲሉ አንድ ከፍተኛ የምርጡ የኢራን አብዮታዊ ዘብ ባለሥልጣን ዛሬ መናገራቸውን ከፊል ኦፊሳላዊ የሆነው የፋርስ የዜና አገልግሎት ዘግቧል። የአብዮታዊ ዘብ ምክትል ኃላፊ ሙሐመድ ሳልህ ጆካር ይህን ያሉት ከዩናይትድ ስቴትስ ጋር ውጥረት እየሰፈነ በሄደበት ወቅት ነው።

ዩናይትድ ስቴትስ በቀጠናው ተጨማሪ የጦር መርከቦችን አስገብታለች። ከእስላማዊው ሪፐብሊክ የሚደቀነውን አደጋ ለመቋቋም በሚል በኢራን ላይ ማቀብ አጠናክራለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ፍትሐዊ፣ ዘመናዊና ሕጋዊ ያሉትን የአሜሪካን የኢሚግሬሽን አካሄድን የሚቀይር እቅድ ሐሳብ ይፋ አድርገዋል። የሁለቱ የሀገሪቱ ዋናዎቹ ፓርቲዎች የምክር ቤት አባላት ግን በምክር ቤት አዎንታ የማግኘት እድል የለውም ይላሉ።

ፍልሰተኞችን በዘፈቀደ ማስገባት የአሜሪካን እሴት ይጻረራል፣ እዚህም ብዙ አስተዋጽኦ ሊያደርጉ የሚችሉ በርካታ ብቃት ያላቸው ሰዎችን እድል ያሳጣል ሲሉ ፕሬዚዳንት ትራምፕ ትናንት ከሰዓት በኋላ በዋይት ሀውስ ተናግረዋል። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር

Gabina VOA, let's cross boundaries together.

ስለ ዳዳብ የስደተኞች መጠለያ እጣፋንታ ለመወሰን ከኬንያ መንግስት ጋር በቅርበት እየሰራ መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ኮሚሽነሩ ባወጣው መግለጫ በመጠለያ ውስጥ እየኖሩ ላሉ ስደተኞች ዘላቂ መፍትሄ እየፈለገ መሆኑን አመልክቷል። ዳዳብ ኮምፕሌክስ ውስጥ የሚኖሩ ስደተኞች የመጠለያው መዘጋት ወሬ በተነሳ ቁጥር በስጋት እንደሚጨነቁ ገልሞ ዳዊት ከናይሮቢ ያጠናቀረው ዘገባ

ያመለክታል። የተባበሩት መንግስታት የስደተኞች ጉዳይ ቢሮ የኬንያ ቅርንጫፍ በሰጠው መግለጫ በደዳብ ላሉ ስደተኞች መፍትሄ ለማፈላለግ ከኬንያ መንግስት ጋር በቅርበት እየሰራ መሆኑን ይፋ አድርጓል። ፈትያ አብድላ የዩኤንኤችሲአር ኬንያ ቅርንጫፍ ቢሮ ተወካይ ለጋዜጠኞች በሰጡት መልስ በደዳብ ላሉ ስደተኞች መፍትሄ እያፈላለግን ነን ብለዋል።

መፍትሄዎቹ የተለያዩ ናቸው። አንደኛው ስደተኞቹን በፈቃደኝነት ወደ ሀገራቸው መመለስ። በደዳብ የሚኖሩ ስደተኞች ብዙዎቹ የሱማሌ ዜጎች ናቸው። ይህ ፕሮግራም አሁንም እየሄደ ነው፣ በፍጹም በፈቃደኝነት ላይ ተመሰረተ ነው። ሲሉም በየትኛው የሱማሌ ክፍል ሊመለሱ እንደሚፈልጉ አሳውቀውን ነው እንዲመለሱ የሚሆነው። በዚህ አመት ስድስት መቶ ስደተኞች በፈቃደኝነት ተመልሰዋል።

ሁለተኛ በደዳብ ያሉና እስካሁን ያልተመዘገቡ ስደተኞችን ለመመዝገብ እያሰብን ነው። ሌላው ደግሞ ስደተኛ ሆነው ከአካባቢው ህብረተሰብ ጋር በጋብቻ የተዛመዱ አሉ። በቅርብ ደዳብ ሄጄ ስደተኛውና የአካባቢው ህብረተሰብ እንዴት አብሮ እንደሚኖሩ ታዝቤ ያለሁ በጣም ነው። ተደጋግፈው እየኖሩ ያሉት ተጋብተዋል፣ ተዋልደዋል። ልጆቻቸው

18 ዓመት ሲሞላቸው ምንድን ነው የሚደረገው? አንዱ ጥያቄ ይሄ ነው። ሌላው ደግሞ እነኚህን ስደተኞች ወደ ካኩማ ማዛወር ነው። ይህም በፈቃደኝነት ላይ የተመሰረተ ነው የሚሆነው። ምክንያቱም ዩኤንኤችሲአር በካኩማ ቢሮ አለው፣ ስደተኞችንም የሚረዳበት ፕሮግራም አለው። እንደ አውሮፓውያን አቆጣጠር በ1992 የሶማሌ ስደተኞችን ለማስጠለል የተቋቋመው የድዳብ ካምፕ ለ29 ዓመታት በቦታው ቆይቷል።

በመጠለያው ለሚኖሩ የሰብአዊ ድጋፍ የሚያቀርቡ የተባበሩት መንግስታት የስደተኞች ጉዳይ ቢሮ እንደሚለው ዛሬም በካምፑ ከተለያዩ ሀገሮች የተውጣጡ ከ280 ሺህ በላይ ስደተኞች ይገኛሉ። ነገር ግን ካምፑን የሚያስተዳድረው የኬንያ መንግስት ዳዳብ ለሀገር ደህንነት ስጋት ነው ሲል ከአንዴም ሁለቴ ሊዘጋ ውሳኔ አሳልፈዋል።

በቅርቡ መጋቢት 21 2011 ዓ ም የቶምሰን ሮይተርስ የዜና ወኪል ከዩንችሲር አገኘው ብሎ ባሰራጨው ዜና የኬንያ መንግስት አሁንም ደዳብ ለአገር የደህንነት አስጊ ነው ሲል በዚህ ዓመት አጋማሽ እንዲዘጋ ውሳኔ ያሳልፈዋል ብለዋል። በደዳብ ያሉ የኢትዮጵያ ስደተኞች ተወካዮች እንደሚሉት በካምፑ ከ10 ሺህ በላይ ትውልድ ኢትዮጵያውያን ስደተኞች ይገኛሉ።

ከድራሚድ ለአስራ ሁለት ዓመታት በደዳብ ኖረዋል። በአሁኑ ሰዓት እውነቱ በየጊዜው ነው ይሄ ነገር የተባለ ያለው። ባለፈው እለት ዓመት ነው አንድ ዓመት በፊት እንደዚህ ተብለን ነበረ። ከስድስት ወር በፊት ተነሱ ተብሎን የተነሱት ወደ ካል የሚባል ቦታ ተሄደዋሉ። ወደ ካኩማ ሪያ ነው፣ እዛ ሄደዋሉ እና የተቀራ ነው እዚሁ አለን። እንደገና በሰሞኑ ደግሞ እንደዛው በስድስት ወር ውስጥ ኦገስት ባለው ጊዜ ውስጥ ሪፍጂ እንዲነሳ የሚል

መግለጫ አውጥቶ የኬንያ መንግስት። በዛ ውስጥ እንግዲህ ሁላችንም በአሁኑ ሰዓት በሽብር ላይ ነው ያለ ነው ማለትም ሲል በቃ ተደነጋግረን ምናምን ነው ተቀምጠን ያለ ነው። ያው ግማሹ በቃ የምናደርገው ነገር አናቅም። በይርግጥ ለምን ትል በየጊዜው ነው ይሄ ነገር የተከሰተ ያለው። አሁኑ ግን የመጨረሻ ሴፕ ነው፣ አሁን ይነሱልኝ ብለዋል። እና የኬንያ መንግስት የት እንደሚያደርገን የት እንደሚወስደን እንጃ። ግማሹ ደግሞ የት እንሂድ፣ ወደ ሌላ ሀገር መሄድ አሰበን። ግን አንዳንድ ሰው ልጃለው ምን ያለው እንግዲህ

ግራ ገብቶት የሚሆነውን እየጠበቅን ነው። ውሳኔ ለማስተላለፍ የኬንያ መንግስት ወይም ድጋፍ ስጪ ድርጅቶች ስደተኞችን እያወያዩ ይሆን? ከድር ይመልሳል። እንግዲህ በመሪዎች በኩል ደርሶናል እኛን ሪፍጂን ምንም የሚያማክሩ ነገር የለም። በእርግጥ የእኛ መሪዎች የሚባሉት እንትኖች ኤክሽን መሪዎች የተለያዩ እነሱ ሰብስቦ ማለት ነው ቁርጡን እንደ ቆረጠ ነው ለዩንቻ ራሱ እንደ ዱቢዳን የተነገረው ከዛ በኋላ ውሳኔ ውሳኔ ነው እና

ሊነሳልኝ ይገባል የሚል ቁርጥ እንትን ያስተላለፈው ማለት ነው። በስብሰባት ተነግረዋል ይሄ ነገር። ከዛ በኋላ ግን ምን እንደሚሆን ወይ መቼ መቼ የተባለበት ጊዜ እስከ ኦገስት የሚለው ነው። ከዛ በኋላ ምን እንደሚሆን እንግዲህ ቁጭ ብለን የጠበቅነ ያለ ነው። ከድር እንደነገረኝ ከሦስት ወንድሞቹና ሁለት ከእህቶቹ ልጆች ጋር ነው ደዳቢፎ በሚባል ቦታ የተጠለሉት

ኤጀንሲ ወዴት እንደሚወስደን ጠብቀን ያለ ነው ምክንያቱም ይሄ ቦታ አይሆንም ተነሱ ሲባል ማነሳት ነው ግን ያው ግማሹ ደግሞ ይሄን የማይደግፉም አለ በብዛት ልጆች ያላቸው አሉ እና ይሄ በጣም አስቸጋሪ ሁኔታ ነው ግን ለማንኛውም ፈጣሪ እንዴት እንደሚያደርገን ያው ማየት ነው እንጂ እኛ አቅም የለን አምስት ሰዎች ነን ብያለው እንዴት እንደሚያደርጉን በኤጀንሲ በኩል የጠበኩ ነው ከዚህ ውጭ የሚያደርገው አቅምም የለኝም የትም ሄደው ነገር ምስስ ፈቲያ የኬንያ መንግስት በስድስት ወር

ደዳም መዘጋት አለበት የሚለውን መረጃ አስመልክተው በሰጡት መልስ ድርጅታቸው አሁንም ከሀገሩ መንግስት ጋር በቅርበት እየተነጋገረ ነው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።

አዲስ ትውልድ ፓርቲ ትናንት የተመሠረተውን የኢትዮጵያ ዜጎች ለማኅበራዊ ፍትሕ የተሰኘውን አዲስ ፓርቲ ካቋቋሙት መካከል እንደማይገኝ የፓርቲው ፕሬዝዳንት አስታወቀ። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ሊቀመንበር ይህንን አስተባብለዋል። መለስካቸው አመሃ ዝርዝር አለሁ። የአዲስ ትውልድ ፓርቲ ፕሬዝዳንት አቶ ሰለሞን ታፈሰ ለቪኦኤ እንዳስረዱት ከሆነ ለመጀመሪያ ጊዜ ይህን የመሰለ ነገር የተሰማው ሚያዝያ 24 ቀን 2011 ዓ ም

በኢሳት ቴሌቪዥን አዲስ ትውልድ ፓርቲ ከአርበኞች ግንቦት ሰባት ጋር ውህደት ፈጽመዋል የሚል ዜና ሲተላለፍ እንደነበረ ያስታውሳሉ። በተመሳሳይ ሁኔታ ከአዲሱ ፓርቲ ከኢትዮጵያ ዜጎች ለማኅበራዊ ፍትሕ ጋር ተደረገ የተባለው ውህደትም የሚታወቅ አይደለም ብለዋል አቶ ሰለሞን ታፈሰ። በመሰረቱ ያው አዲስ ትውልድ ፓርቲ አሁን በቅርብ ከተመሰረቱ ፓርቲዎች ውስጥ በራሱ ፍላጎት

በራሱ አካሄድ በራሱ አመለካከት የተሳተፈበት ነገር የለም። ስለዚህ ስማችንን ዝም ብለው ኬት አምጥተው እዛ ውስጥ እንዳስገቡት ራሱ ለእኛ ራሱ ግራ ገብቶ ሆናል። አዲስ ትውልድ ፓርቲ ሲመሰረት የራሱ አላማ፣ የራሱ ራዕይ ያለው ፓርቲ ነው። እኛ የምንመራው እና የምንተዳደረው በደንባችን መሰረት ነው። ደንባችንም ውህደትን አይፈቅድም።

የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ እንደሚያስረዱት ከሆነ ደግሞ ይህ አዲስ ፓርቲ በምርጫ ቦርድ ሲመዘገብም ሆነ ሲቋቋም እንደ አዲስ ፓርቲ እንጂ ከተለያዩ አባላት እንደተዋሃደ ፓርቲ አይደለም ይላሉ። መስራቾቹ ፓርቲዎች፣ ንቅናቄዎች፣ ስብስቦች፣ ግለሰቦችም አሉበት። እነዚህ ግን ሲመጡ እያንዳንዳቸው እንደ ግለሰብ ነው የመጡ

እንደ ግለሰብ ወረዳ ላይ ነው የመጡት። በአዲስም ይሁን የእያንዳንዱን ፓርቲዎች በነገራችን ላይ የራሳቸውን ነው የሚያውቁት። ተፈጥሯቸውም የተለያየ ነው። ለምሳሌ አርበኞች ግንቦት ሰባት ራሱን አክስሟል፣ ግን ለምርጫ ቦርድ አያሳወቅም፣ አይገደድም። እንደዚ የእናንዱ አለም ስብስብ፣ እንዲሁም ማክስምም አይጠበቅበትም፣ ስብስብ ስለሆነ። ሰማያዊ፣ ኢዴፓ፣ መኢዴፓ፣ አጥፓ ግን በራሳቸው መንገድ ሄደው

ከምርጫ ቦርድ ያለውን ሕጋዊ ፕሮሰስ በራሳቸው ይጨርሳሉ። እኛ እነሱ ያሉልን ነው የምንቀበለው። እንደ አስተባባሪ ኮሚቴ የፓርቲው ኃላፊ ይመጡና እኔ ፓርቲን በስራ አስፈጻሚ በምክር ቤት በጉባኤ አስወስኜ ከእናንተ ጋር ይህንን አዲስ ፓርቲ ለመመስረት መጥቻለሁ ይሉናል። ኢትዮጵያዊ ናቸው፣ ዜጋ ናቸው፣ ትልቅ ሀሳብ አላቸው በሚል ተቀብለን እናስተናግዳለን። በዚሁ መሰረት በወቅቱ የነበረውን አሰራርም አቶ የሸዋስ

አብራርተዋል። ማንንም አልገፋንም። በዚህ መንገድ የዚህ ፓርቲ አባላትም ራሳቸው አቶ ሰለሞንንም ጨምረው እኛ ጋር መጥተው ተነጋግረው ደንቡን፣ ፕሮግራም ወስደው በየኮሚቴዎቹ አባሎቻቸውን ደልድለው ሲሰሩ ነው የቆዩ ፓርቲው እስኪመሰረትም ድረስ ምንም ያሉት ነገር የለም። አሁንም እሳቸው ብቻ ናቸው ወይስ አባሉ ነው ይሄንን የሚለው? ይህ እንግዲህ የሚዲያዎች ስራ ነው የሚሆነው። እኛ በምናውቀው አባሉ የአጥፓ አባል እኛ ባለን መረጃ በየወረዳው

ተወክሎ መጥቶ ጉባኤ ላይ ሁሉ መሳተፋቸውን አመራር ላይ ሁሉ መወዳደራቸውን እናውቃለን። ስለዚህ በእያንዳንዱ የፓርቲ ጉዳይ ጣልቃ አንገባም። ይሄ አዲስ ፓርቲ የተለያዩ ስብስቦችና ግለሰቦች ቢመሰረቱትም አዲስ ፓርቲ ነው። ምርጫ ወርድ የሚያስተናግደው እንደ አዲስ ፓርቲ ነው። ወደፊት የሚመጡትም ፓርቲዎች የራሳቸውን ጣጣ ጨርሰው የሚመጡት በራሳቸው መንገድ ነው። ስለዚህ የእሳቸው በተመለከተ እንግዲህ ከአባሎቹ ጋር ነው መነጋገር የሚገባ ነው።

አቶ ሰለሞን ታፈሰ ግን ይህን አይቀበሉም። እኛ ግን ውህደት አናደርግም፣ ደንባችን አይፈቅድም፣ ታሪክም ትውልድም ይጠይቀናል የሚል ሀሳብ ነው ያለን። የፓርቲውን ዓላማ የማያውቁ በተለያየ ግንኙነት የሚገናኙ እዛ ሄደው በራሳቸው ጊዜ እኛ ሳንወክላቸው፣ በደብዳቤ ሳንወክላቸው፣ በአካል ሳንወክላቸው እዛ ይሄዱና ተዋህደናል ብለው መግለጫ የሰጡ ሰዎች አሉ። እኔም በአካል እኮ

ከነሱ ጋራ ተገናኝቼ ውህደት አይፈቅድም በውህደት

አንሄድም የእኛ ደንባችን የሚፈቅድልን ቅንጅትና ህብረት ይፈቅዳል። ለዚህ ለሀገር የሚሰራ ለህዝብ የሚሰራ ፓርቲ ከማንኛውም ፓርቲ ጋር በርዕዮተ ዓለም የምንመሳሰል ሀገር አቀፍ ይሆን የህዝብ ተቀባይነት ካላቸው ፓርቲ ጋር እንሰራለን ብለን ማዕከላዊ ምክር ቤቱ የወሰነው ውሳኔ ነው። ከዚህ ውጭ ግን እኛ ውደት ውስጥ የገባ ነው ከነሱ ጋር እንትን ያን ነው የለም። ከቅርብ ጊዜ ወዲህ አንዳንድ ፓርቲዎች ሌሎችን አባሎቻችንን አስኮበልላችሁ የሚል ክስ ሲሰነዝሩ ይሰማሉ።

ለአቶ የሸዋስ ይህን በተመለከተም ጥያቄ አንስችላቸው ነበረ ማንም ግለሰብ የፈለገውን የፓርቲ መርሃ ግብር ወዶና ፈቅዶ ሊቀበልና ሊታገል የዜግነት መብቱ ነው ሲሉ አጭር ምላሽ ሰጥተውኛል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

በብዙ የአፍሪካ ሀገሮች መንግስታት መንግስታዊ ያልሆኑ ድርጅቶችን አግባብነት በሌላቸው ገደቦች ለማጨናነቅ ባወጧቸው ህግጋትና ፖሊሲዎች ሲቪል ማህበረሰቡን እየጎዱ መሆናቸውን የዴሞክራሲ ቃፊሩ ተቋም ፍሪደም ሀውስ አስገንዝቧል። ፍሪደም ሀውስ በሪፖርቱ የቀደመውን አፋኙን አዋጅ ሰርዛ በተሻለ አዋጅ የተካችው ኢትዮጵያ ለአህጉሪቱ ብሩህ ገጽታ ፈንጥቃለች ብሏል። የቪዮዋ ካሮል ጊንስበርግ ያጠናቀረችው

የሰጣችውን ሪፖርት ቆንጅት ታየ ይዘዋለች። ቢሮ ዋሽንግተን የሆነው ፍሪደም ሀውስ ባለፈው ማክሰኞ ይፋ ያደረገውን ሪፖርት ያጠናቀሩት ጋድፍሪ ሙሴላ

በአፍሪካ ሀገሮች መንግስታዊ ያልሆኑ ድርጅቶች ላይ የተጣሉት ገደቦች ህዝባዊ ድርጅቶችና ዜጎች መንግስታትን በተጠያቂነት የመያዝ አቅም እንዳይኖራቸው ያደርጋል፣ ለሰብአዊ መብቶች ከበሬታ የመሟገት ጉልበታቸውንም ያሰለስላል ብለዋል። አክለውም መንግስታቱ በእነዚህ ገደቦች ብቻ የሚወሰኑ አይደሉም፣ የዜጎች ነፃነቶችን፣ ሌሎችን የሚያፍኑባቸው ልጓሞችንም ያጠብቃሉ ነው ያሉት።

ነጻነት በአደጋ ላይ በአፍሪካ መንግስታዊ ያልሆኑ ድርጅቶችን የሚገድቡ እርምጃዎች መስፋፋት በሚል ርዕስ የወጣው የፍሪደም ሀውስ ሪፖርት እንደ አውሮፓውያን አቆጣጠር ከ2004 ዓ.ም ጀምሮ በአህጉሪቱ የሲቪል ማህበረሰብ ተቋማትን በተለይም በሰብአዊ መብቶችና በአስተዳደር ነክ ጉዳዮች ላይ የሚሰሩትን ለመገደብ የተወሰዱ እርምጃዎችን ተመልክቷል። የተቋማቱን የውጭ ሀገር ሰራተኞች የስራ ፈቃድ ምዝገባ ማወሳሰብ ወይም መገደብ እንዲሁም

ተቋማቱ ከውጭ የሚያገኙትን የገንዘብ ድጋፍ መቆጣጠር የመሳሰሉ እርምጃዎችን የወሰዱ ሀገሮችን የፍሪደም ሀውስ ሪፖርት ዘርዝሯል። አልጄሪያ፣ ቡሩንዲ፣ ግብጽ፣ ኢትዮጵያ፣ ሩዋንዳ፣ ሴራሊዮን፣ ደቡብ ሱዳን፣ ሱዳን፣ ታንዜኒያ፣ ቱኒዥያ፣ ዩጋንዳ እና ዛምቢያን የጠቀሰው የፍሪደም ሀውስ ሪፖርት ኢትዮጵያ ከ10 ከመቶ በላይ ገቢያቸውን ከውጭ ሀገሮች የሚያገኙ የበጎ አድራጎት ድርጅቶች

በፖለቲካዊና በመብት ከበሬታ ጉዳዮች ላይ እንዳይሳተፉ አፍኖ የቆየውን የቀደመውን አዋጅ የሚተካ አዲስ አዋጅ በቅርቡ መደንገጓን አውስቷል። የቀደመውን አዋጅ ጭራቃዊ ሲሉ ለቪኦኤ የገለጹት የፍሪደም ሀውሱን ሪፖርት አጠናቃሪው ጋድፍሪ ሙሲላ የመብት ቡድኖች ምንም አይነት የተሟጋችነት ስራ እንዳይሰሩ ሸብቦ መቆየቱን አስታውሰዋል። ጠቅላይ ሚኒስትር አብይ አህመድ መሪነቱን መያዛቸውን ተከትሎ

የመንግስታዊ ድርጅቶችንና የህዝብን ፍላጎትና ድምጽ በግብአትነት ያካተተ አዲስ አዋጅ በማውጣቷ ኢትዮጵያ ለአህጉር አፍሪካ ብሩህ ገጽታ ፈንጥቃለች ብለዋል። የዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት የኢትዮጵያ ዲሬክተር ሌስሊ ሪድ አዲስ አበባ ውስጥ ባለፈው ሳምንት በሰጡት ቃልም በቀደመው ህግ የነበሩ ፈተናዎችን አስታውሰዋል።

እንደምታቆት ከ1997 ምርጫ በኋላ ለበጎ አድራጎት ድርጅቶች የስራ ሁኔታው የከፋ ሆኖ ነበር። ከዚያ በ201 የወጣው የበጎ አድራጎትና ማኅበራት አዋጅ ደግሞ እየተነቃቃና ዜጎች በአላማ ከፖለቲካ መሪዎች ጋር እንዲገናኙ መድረክ ሲፈጥር የነበረውን የሲቪል ማህበረሰብ አቅም በእጅጉ የቀነሰ ነበር።

ስራችሁን በአግባቡ እንዳትሰሩ ከባድ ችግር ሆኖ እንደነበር ለእናንተ መናገር አያስፈልገኝም። ስለዚህ በአንድ በኩል ዩኤስኤአይዲ ከሲቪል ማኅበራት ጋር በቅርበት ብዙ መስራት ይፈልግ የነበረ ሲሆን፣ በሌላ በኩል ደግሞ በኢትዮጵያ የነበረው ሁኔታ ለሲቪል ማኅበራቱ የማያሰራ ሁኔታ

ፈጥሮ እንደነበርም ይታወቃል። ሆኖም ቀጥተኛና ተዘዋዋሪ የገንዘብ ድጋፍ በማድረግ ከሀገር ውስጥ የሲቪል ማህበራት ጋር የምንሰራባቸውን መንገዶች ለማስፋት ጠንክረን ሰርተናል። መጀመሪያ በአቅም ማጎልበት ፕሮጀክቱ ማሳካት የፈለገው የሀገር ውስጥ የሲቪል ማህበራት ተቋም ጠንክረው በዚያ አፋኝ ሁኔታ ግቦቻቸውን እንዲያሳኩና

እንደኛ አይነት ገንዘብ ለጋሾች የሚፈልጉትን ግልጽነትና ተጠያቂነት መስፈርት እንዲያሟሉ ማድረግ ነው። በቅርቡ የወጣው አዋጅ አበረታች መሆኑንም ነው ሌስሊ ሪድ አስከትለው የተናገሩት። በፖለቲካ መግለጫዎቻቸው መንግስት የሲቪል ማህበራትን እንደሚቀበልና በኢትዮጵያ የልማት ጉዞ

ገንቢ ሚና እንደሚኖረው እንደሚጠበቅም ሰምተናል። ይህንን እኛም በደንብ እንፈልገዋለን። አዲሱ አዋጅ እንደተባለው ከሆነ ተስፋ የሚጣልበት ነው። በሚተገበርበትም ጊዜ የተባለውን ተስፋ የሚያሳካ እንደሚሆን ተስፋ አድርገናል። በፍሪደም ሀውስ ሪፖርት ከተገመገሙት ሀያ የአፍሪካ ሀገሮች ውስጥ በአብላጫዎቹ የሲቪል ማህበረሰብ ድርጅቶችን የገቢ ምንጭ ሙልጭ አድርጎ ለማድረቅ ብቻ ሳይሆን

ድርጅቶቹን በየከፋ የመንግስታዊ ቁጥጥር አፍኖ ለመያዝ ደንቦች ወጥተዋል ወይም ያሉትን የማጥበቅ እርምጃ እየተወሰደ መሆኑን ነው የጠቆመው። የፍሪደም ሀውስ ሪፖርቱ አዘጋጅ ሙሲላ ከትናንት በስቲያ ማክሰኞ ለቪኦኤ በሰጡት ቃለ መጠይቅ በአፍሪካ ዲሞክራሲ ላይ የተጠቀነውን አደጋ ተንትነውታል። አህጉሪቱ ውስጥ የሚንቀሳቀሱ ሀገሮች የህዝብ ዲሞክራሲ ጥያቄዎች ላይ አሉታዊ ተጽዕኖ ሊያደርሱ እንደሚችሉ የፍሪደም ሀውሱ ሪፖርት አቅራቢ

ሳያስረዱ አላለፉም። የአፍሪካ መንግስታት እንደ አውሮፓውያን አቆጣጠር ከ2005 ዓ.ም ጀምሮ የህዝቦችን ነጻነት በተቀነባበረ መንገድ የሚያፍኑ እርምጃዎችን መውሰድ ጀምረዋል። ይህ ደግሞ አሉ ቻይና እግሯን አህጉሪቱ ውስጥ ከማስገባቷና በቅርቡ ደግሞ ሩሲያ ብቅ እያለች ከመምጣቷ ጋር ተገጣጥመዋል ነው ያሉት።

የሲቪል ማህበረሰብ ተቋማት ላይ የሚጣሉትን ገደቦች ለመታገል የሚጠቅሙ ያላቸውንም እርምጃዎች ፍሪደም ሃውስ መክሯል። ተቀናጅተው ከፍርድ ቤቶችና ከምክር ቤቶች ጋር ለመስራት የሚያስችሏቸውን መዋቅሮችም አመላክቷል። ተቋማቱ በሚንቀሳቀሱባቸው ማህበረሰቦች ውስጥ ከሀገሬው ጋር ግንኙነታቸውን ቢያደረጁት እነዚህ የባዕድ ተላላኪዎች የሚሏቸውን መርዛማ ወንጀላዎች ለመዋጋት

ብርታት ይሰጣቸዋል፣ ሲል ፍሪደም ሀውስ መክሯል። መንግስታትም የዜጎቻቸውን በተለይ የመሰብሰብና የመናገር መብት፣ ሌሎቹንም ነፃነቶቻቸውን ለማክበር የገቡትን ቃል እንዲጠብቁ እጅግ ጠንካራ መልእክት እናስተላልፋለን ነው ያለው። በማስከተልም ዩናይትድ ስቴትስና የአውሮፓ ህብረት እንዲሁም ሌሎች የዓለም አቀፍ ማህበረሰብ አካላት

የመብት ገዳቢ ህግጋት እንደሚያሳስቧቸው እንዲገልጹ ህግጋቱ ተሰርዘው በተሻለ ነጻነትን አስከባሪ ህጎች እንዲተኩ ልዩ ትኩረት የሰጠ እርዳታ እንዲያደርጉ ፍሪደም ሀውስ ያበረታታል ብለዋል። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ

ራዲዮ ሰገሌ አሜሪካ ራ ጋቢና። በግጭት ምክንያት ከኦሮሚያና ቤንሻንጉል ክልሎች አዋሳኝ ወረዳዎች የተፈናቀሉ ዜጎች ወደ ቀያቸው መመለስ መጀመራቸውን የክልሎቹ የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት አስታወቀ። ወደ ያሶ ወረዳ ከተመለሱት መካከል ለቪኦኤ የተናገሩት መንግሥት በፍጥነት እንዲያቋቁሟቸው ጠይቀዋል።

የጽህፈት ቤቱ ኃላፊ አቶ ተሾመ ደሳለኝ ለቪኦኤ እንደተናገሩት የመቋቋሚያና በግጭቱ ወቅት የተፈጠረ ቁስልን የማዳን ስራ በቀጣይነት ይሰራል ብለዋል። ናኮር መልካ ተጨማሪውን ልኳል። አቶ ገለታታው አንጻራዊ ሰላም በመስፈኑ ወደ ቤኒሻንጉል ጉሙዝ ያሶ ወረዳ መመለሳቸውን ለቪኦኤ ተናግረዋል። በግጭቱ ወቅት የደረሰባቸው የንብረት ከፍተኛ መሆኑን ጠቅሰው መንግስት እንዲያቋቁማቸው ጠይቀዋል።

የማለስ በር የለም ከዚህ መንግስት ድጋፍ ይጠብቃል። አሁንም በቁጥጥር ስር ያልዋሉ የግጭቱ ጠንሳሶችና ተዋናዮች ስላሉ እነዚህን ሰዎች በመያዝ መንግስት የሕግ የበላይነትን ማስከበር አለበት ሲሉም ተናግረዋል። ከአምስት ቤተሰባቸው ጋር በሀሮሊሙ መጠለያ መቆየታቸውን ያስታወሱት አቶ ደረጀ ሙለታ ትናንት ወደ ያሶ መመለሳቸውን ጠቅሰው

መንግስት እንዲያሟላላቸው የሚፈልጉትን ይገልጻሉ። የኛ የተፈለቀሉትን እዚህ ጋር ያለው ከርባ ቀበሌ ነው። ነዋሪነት እዚህ ነው። ግን አሁን ምንም ነገር የሚገኙት ነገር የለም። በያ ብቻ ነው እንጂ ልብስ የለም ምናምን ቃ የለም። እንደዚህ ተቸገረ ነው። እኛ እዚህ ጋር የመጣሁትን ቤሬ ዚ ነው የጠፋሁትን ቤቱ ራሱ የለም። ልብስና የህፃናት ምግብ እንደሌላቸው የተናገሩት ወይዘሮ በሼ ኃይሉ ከአልሚ ምግብ በተጨማሪ ወቅቱ የመኸር እርሻ የሚሰሩበት መሆኑን ጠቅሰው

ለግብርና ስራ የሚውሉ ግብዓቶች እንዲሰጧቸው አመልክተዋል። ልጃቸው ህፃን መሰረት ዳኖን በበኩሏ በሚቀጥለው ዓመት ያቋረጠችውን የአራተኛ ክፍል ትምህርቷን ለመቀጠል ፍላጎት እንዳላት ገልጻ ተከታዩም ብላለች። ወደ ትምህርት ቤት ተመልሼ መማር ፈልጋለሁ

ከቤኒሻንጉል ጉሙዝ ተወላጅ ጓደኞቼ ጋር ተመልሼ መማር እፈልጋለሁ። አብረን ተምረን ትልቅ ቦታ መድረስ እፈልጋለሁ። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ የተፈናቀሉ ዜጎችን ወደ ቀያቸው የመመለሱን ተግባር በተመለከተ

ተመሰረተ ለቪኦኤ ማብራሪያ ሰጥተዋል። ኦሮሚያ ውስጥ እየኖሩ ማህበራዊ ኢኮኖሚ ህይወታቸው ቤንሻንጉል ላይ የተመሰረተ በግጭቱ ተጎጂ ወደ 55 ሺህ ቤተሰቦች ናቸው። 45 ሺህ በላይ ደግሞ ከቤንሻንጉል ውስጥ ነው የተፈናቀለው። 55 ሺህ አካባቢ የሚሆን ከአስተዳደሪ ወሰን

ከኦሮሚያ ውስጥ ነው የተፈናቀሉት በተለይ ሀምሳ አምስት ሺህ የምንለው በምስራቅ ወለጋ በአምስት ወረዳዎች በስድስት ወረዳ አካባቢ የሚሆነው ወደ ቄው ተመልሶ የተለመደ ኑሮውን ጀምሯል። የነበረውም ሰላም በቦታው እየተመለሰ ነው። ጥቂት ብቻ ትራንስፖርት እየጠበቀ ሊገባ እየተዘጋጀ ነው። ምስራቅ ወለጋ ሌቀዱለቻ ወረዳ ውስጥ ሲኖሩ የነበሩት አንድ መቶ ሀምሳ አራት የጉሙዝ ቤተሰቦች እነዚህን መልሶ በማቋቋም ወደ ሌቀዱለቻ ወደ ነበሩበት ቄያቸው ተመልሶ

አዲስ ቤት ተሰርቶ የፈረሰው ቤት ተጠግኖ

ሙሉ ሙሉ ወደ ቀያቸው ተመልሰዋል። በመመለስ ላይ ከሚገኙ ተፈናቃዮች የሚነሱ ጥያቄዎች ላይም እንዲህ ብለዋል። ሰላምና ደህንነቱ ተጠብቆ ቤት የተቃጠለባቸው መስኮትና በር የተነቀለባቸውን ጥናት በማድረግ ከተለያዩ ለጋሽ አካላት ጋር በመገናኘት ከፌዴራል መንግስት ጋር በመቀናኘት ድጋፍ እንዲሰጣቸው ዝግጅት እየተደረገ ነው። የነበረው ሰላምና ልማት የነበረው የእለት ተዕለት ኑሯቸው ለማስቀጠል ጥረቱ ቀጥለዋል ማለት ነው።

በቀጣይነት የሰላም እሴት ግንባታዎች ይሰራሉ። የሰላም ምክር ቤት ከቤንሻንጉል ክልል ጋር የሆነው በየቀበሌ በቤተሰብ እስከ ጎጥ ተወርዶ ለሰላምና ልማት አስተዋጽኦ በሚያደርጉበት ደረጃ እቅድ ወጥቶ በዝግጅት ገብተናል። የማቋቋም የሪሃቢሊቴሽን ስራ ብዙ ሰው ተቋስሏል። የተቋሰለውን ማህበረሰብ ቁስሉን የማዳን ስራ የማገገም ስራ ግን በየደረጃው ከባለድርሻ አካላት ጋር የሆነ በቅንጅት ሁለቱም ክልሎች በርብርብ ከፍተኛ ስራ እየሰሩ ነው። ወደ ቀያቸው የሚመለሱ አርሶ አደሮች የመር

ስራቸውን እንዲጀምሩ ግባቶች ለማሟላት ከግብርና ቢሮ አመራሮች ጋር ውይይት እናደርጋለን ብለዋል።

በሃሮሊሙና ያሶ መካከል እየተሰራ ነው ያሉትን ጥርጊያ መንገድ በአበይትነት በማንሳት የሁለቱን ክልሎች አዋሳኝ ወረዳዎች በልማት የሚያስተሳስሩ የመሰረተ ልማት አውታሮች ይሰራሉ ሲሉ ለቪኦኤ ገልጸዋል። ከቤኒሻንጉል ጉሙዝ ክልል ተፈናቅለው በምስራቅና ምዕራብ ወለጋ ዞኖች ውስጥ ተጠልለው ከነበሩ 82800 በላይ ዜጎች 66600 የሚበልጡ ወደ መኖሪያ ቀያቸው ተመልሰዋል ሲሉ የኦሮሚያ ኮሚኒኬሽን ጉዳዮች ቢሮ

ፊ አቶ አድማሱ ዳምጠው ለሀገር ውስጡ ዜና ዘጋቢ ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ተናግረዋል። ተጠልለውበት ከነበሩት ሐምሳ አንድ መጠለያ ጣቢያዎች ውስጥ አርባ አምስቱ ሙሉ በሙሉ መዘጋታቸውንም ጨምረው ለኤፍቢሲ ገልጸዋል። የሁለቱ ክልል አመራሮች ባለፈው ወር በአሶሳ በአካሄዱት ውይይት የተፈናቀሉ ዜጎችን ወደ ቤት ንብረታቸው ለመመለስ እንደሚሰሩ ማስታወቃቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ

የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም ማስተየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሀብታሙ ስዩም ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቤሊያ ቤሮ ነው። ጉዟችሁ የሰመረ ይሁን እያልን ለዛሬ ምሽት በዚሁ እንሰናበታለን። በነገ ቅዳሜና እሁድ ፕሮግራም ከሳምንቱ የመራረጥናቸውን ይዘንላችሁ እንመጣለን። በነገው ጉዞ እንገናኛለን። ደህና ደሩ።

radio sagele americati